The voice of a man. የደቡብ ሱዳን መንግስት ተሞክሮብኛል ያለውን የመንግስት ግልበጣ ተከትሎ የተነሳው ሁከት ከዋና ከተማይቱ ወሰኖች አልፎ እየተስፋፋ መሆኑን እየተሰማ ነው። ባለፉት ጥቂት ቀናት ውስጥ በተካሄዱ ውጊያዎች ቢያንስ አራት መቶ ሰው መገደዱንና በሺዎች የሚቆጠሩ መፈናቀላቸውን የባለስልጣናቱ ግምት እንደሚያመለክት ዘጋቢያችን ጌብጀስሎ ከናይሮቢ የላከው ዘገባ ይጠቁማል። በሌላ በኩል ደግሞ የደቡብ ሱዳን ጉዳይ በእጅጉ እያሳሰባቸው መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሁኔታውን ለማረጋጋትና ለሰብአዊ መብቶ ጥበቃ ልዩ ትኩረት እንዲሰጥ አድርገዋል። ዝርዝሩን ሰለሞን አባት ይዟል። ዛሬ የጆንግሌ ክፍለ ሀገር ዋና ከተማ በሆነችው ቦር ከተማ አቅራቢያ በሚገኙ ሁለት የጦር ሰፈሮች ላይ የመንግሥቱ ወታደሮች መጋጨታቸውን የደቡብ ሱዳን ባለሥልጣናት ገልጸዋል። ዛሬ መግለጫ የሰጡት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሁኔታው በጣም እያሳሰባቸው መሆኑን ተናግረዋል። current situation in South Sudan. የደቡብ ሱዳን ጉዳይ በጣም አሳስቦኛል። ሁከቱ እንዲያበቃ ለማድረግ የሰብአዊ መብቶችና የሕግ የበላይነት መጠበቃቸውንም ለማረጋገጥ የሚቻላቸውን ሁሉ እንዲያደርጉ ትናንት ለፕሬዚደንት ሳልቫኪር ደውዬ ጠይቄያቸዋለሁ። ከፖለቲካ ተቃዋሚዎች ጋርም ወደ ንግግር እንዲገቡ አሳስቢያቸው ነበር። ፕሬዚዳንት ሳልቫኪር ወደ እንደዚህ አይነቱ ውይይት ለመግባት ዝግጁ መሆናቸውን ዛሬ ስሰማ አስደስቶኛል። የፖለቲካ ችግር እንደመሆኑ ሊሰጠው የሚገባውም የፖለቲካ መፍትሄ መሆኑን የጠቆሙት ሚስተር ባን የጸቡን መዛመት አዝማሚያ እንደሚፈሩም ተናግረዋል። በአንዳንድ ምልክቶች እንዳየነው ከሆነ ሁከቱ ወደ ሌሎች ግዛቶችም የመዛመት አደጋ ያለው ነው። በሁከቱ ምክንያት በርካታ ሲቪሎች መፈናቀላቸውን የተባበሩት መንግስታት ድርጅት የደቡብ ሱዳን ልዑክ ኃይሉ ኡንሚስ ቃል አቀባይ ጆ ኮንትራሬስ ለቪኦኤ ተናግረዋል። ሁኔታው ውጥረት የበዛበት እንደሆነ ሰምተናል። ዛሬ ማለዳ ላይ ከባድ ውጊያ ተጀመረ እና በመቶዎች የተቆጠሩ ሲቪሎች በቦርድ ደቡብ ምስራቅ ጫፍ ላይ ወደሚገኘው የመንግስታቱ ድርጅት ግቢ መጉረፍ ጀመሩ። በሌላ በኩል ደግሞ ተፈጽሟል የተባለውን ግድያና ሌሎችም የሰብአዊ መብቶች ረገጣዎች ሁኔታ ድርጅታቸው እያጣራ መሆኑን የተናገሩት የመንግስታቱ ድርጅት ዋና ጸሐፊ ባንክ ሙን ድርጅታቸው ስራውን እያከናወነ እንደሚቀጥል ገልጸዋል። ልዑካችን ጁባ በሚገኙት ሁለት ግቢዎች ውስጥ ሲቪሎቹን መርዳቱን ይቀጥላል። በእነዚህ ግቢዎች ውስጥ ወደ ሀያ ሺህ የሚጠጉና በጆንግላይ ደግሞ በብዙ መቶዎች የሚቆጠሩ አሉ። በሌላ በኩል ደግሞ የመንግስታቱ ድርጅት ልዑኩ ኃይል ኡንሚስ ቃል አቀባይ ኮንትራሬስ አክለው የጁባና አካባቢዋን ለሁለት ቀናት የዘለቀ ሁከት ተከትሎ በምስራቅ ከኢትዮጵያ ድንበር ጋር ኩታገጠም በሆነው ምስራቅ ኢኳቶሪያ ክፍለ አገር ዋና ከተማ ቶሪት ውስጥም ግጭቶች እንደነበሩ የሚናገሩ ሪፖርቶች የደረሷቸው መሆኑን አስረድተዋል። የቀድሞ ምክትል ፕሬዚደንት ሪክ ማቻር ሞክረውብኛል ሲሉ ሳልቫኪር ከሚጠሩት እንቅስቃሴ ጋር በተያያዘ እስካሁን ቢያንስ አስር የመንግስቱ የቀድሞ ባለሥልጣናት በቁጥጥር ስር መዋላቸው ተነግሯል። ምንም እንኳ ሪክ ማቻር የሳልቫኪርን አስተዳደር በመተቸት ድምፃቸው ጎላ ብሎ የሚሰማ ሰው ይሁኑ እንጂ እስካሁን ከእይታ እንደተሰወሩ መሆናቸው ነው የሚታወቀው። ደቡብ ሱዳን የሚገኘው ገለልተኛ የምርምር ተቋም ሱድ ኢንስቲትዩት ባልደረባው ጆክ ማዱት ጆክ ምንም እንኳን ማቻርና ባልንጀሮቻቸው ፕሬዚደንቱን በአደባባይ ሲቃወሙ ይቆዩ እንጂ መንግስትን ለመገልበጥ ሞከሩ የሚባለው ነገር ግን በጣም እንደሚያጠራጥራቸው ይናገራሉ። በተዘበራረቀና በጣም በተዝረከረከ ሁኔታ የተካሄደ እንቅስቃሴ በአግባቡ የታቀደ ግልበጣ ለማካሄድ የሚያስችል አይደለም። በዚያ ላይ የሚወነጀሉት ሰዎች መፈንቅለ መንግስት የማካሄድ ፍላጎት ጨርሶ እንደሌላቸውና እነርሱ የሚፈልጉት በዴሞክራሲያዊ መንገድ የሚጨበጥ የፖለቲካ ሽግግር መሆኑን ተናግረዋል። ምንም እንኳ ዋና ከተማይቱ ጁባ ውስጥ ውጥረቱ አሁንም እንዳየለ ቢሆንም አንጻራዊ መረጋጋት መኖሩ ታውቋል። ባለፉት ሦስት ቀናት በተካሄደው ውጊያ ወደ አምስት መቶ የሚሆን ሰው መገደሉንና ከሀያ ሺህ በላይ መፈናቀሉን የተባበሩት መንግሥታት ድርጅት ገልጿል። የድርጅቱ ዋና ጸሐፊ ባንኪሙን በዛሬው መግለጫቸው በአካባቢያዊ የመሪነት ተደማጭነታቸው የዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ ሁኔታውን መልክ ለማስያዝ የሚቻላቸውን ሁሉ እንዲያደርጉ ዛሬ ደውለው የጠየቋቸው መሆኑንና ልዩ ልዑቃቸው ሂልደ ጆንሰንም በቅርብ መከታተላቸውን እንደሚቀጥሉ አስታውቀዋል ለሰብአዊ መብቶች ጥበቃ ጉዳይ ልዩ ትኩረት እንዲሰጥ በዚሁ በዛሬው መግለጫቸው በተደጋጋሚ የጠየቁት ሚስተር ባን የታሰሩት ሰዎች ጉዳይና የወታደሮችም እንቅስቃሴ የቅርብ ክትትል እንዲደረግበት አሳስበዋል። የተያዙ ሰዎች ሁሉ የሰብአዊ መብትን መጠበቅ በጣም አስፈላጊ ነው። ኃላፊነት የተሰጣቸው የሰብአዊ መብቶች ጥበቃ ጉዳዮች ተከታታዮች እስረኞቹን በቅርብ እንዲጎበኟቸው ሙሉ ነጻነት እንዲኖራቸው መፈቀድ አለበት። የጸጥታ ኃይሎችን መንቀሳቀስ ያለባቸው ከዓለም አቀፍ የሰብአዊ መብቶች ድንጋጌዎች ጋር ሙሉ በሙሉ በሚጣጣም መንገድ ነው። በሌላ በኩል ደግሞ ሀገሪቱን ለቀው ለመውጣት እየተጣደፉ ባሉ መንገደኞች ተጨናንቆ በሚገኘው የጁባ አየር ጣቢያ አካባቢም ዛሬ ውጊያ መቀስቀሱን ዘገባዎቹ አመልክተዋል። በዩጋንዳ ወሰን ላይ ደግሞ የኒሙሌን ኬላ ለመሻገር በመቶዎች የሚቆጠሩ ተሽከርካሪዎች የድንበር መተላለፊያው እስኪከፈትላቸው ተሰልፈው ውለዋል። ባለሥልጣናቱ ኬላውን መቼ እንደሚከፍቱ አልተናገሩም። መንገደኞቹ ግን ገንዘብም ቀለብና ሌላ ስንቅም እየጨረሱ መሆናቸውን በስጋት እየገለጹ ነው። you will